ጥያቄ አስራ ስድስት ሰላት ምንድን ነው? መልስ ሰላት ማለት በተክቢራ ተጀምሮ በማሰላመት የሚጠናቀቅ በውስጡም ልዩ የሆኑ ንግግሮችንና ተግባራትን ያካተተ አላህን ማምለኪያ ነው።